ያሰብኩትና እየሆነ ያለው በጣም ይለያያል። እርግጥ ነው ተጫዋቾቹ ለመሸናነፍ የሚያደርጉት ትግል በጣም የሚያስደስት ነው። እንዲህ ያለ ፉክክር ማየት ቀላል አይደለም። መጨረሻ ላይ ብርቱ እልህና ፉክክር የታየበት ጨዋታ አሳይተውናል። ያው ማሸነፍ መሸነፍ በመኖሩ ለዋንጫ የቀረቡት ሁለቱ መለየት ነበረባቸው። የዚህ በሰሜን አሜሪካ የኢትዮጵያውያን ስፖርትና የባህል ፌዴሬሽን ዓመታዊ በዓል ፍፃሜ ሁሌም የፍጻሜው ጨዋታ ነውና ለዚህ የፍጻሜ ጨዋታ የተወዳደረውና የዘንድሮውን ሰላሳ ሦስተኛ ዓመታዊ ውድድር ዋንጫ ባለቤት የሆነው የሎሳንጀለሱ ቡድን አሰልጣኝ መንግስቱ ሁሴን ነው ቀደም ሲል የተደመጠው። መንግስቱ ሁሴን ቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ብቻ አይደለም፣ በቡድን ደረጃም የቡና ቡድን ተጫዋች እንደነበር ይታወሳል። ይሄ ቡድን እንደ አውሮፓ አቆጣጠር በሁለት ሺህ አስር ያገኘውን ዋንጫ እንደገና ከስድስት ዓመት በኋላ መልሶ መውሰዱ ነው። ለተዘዋዋሪ ተብሎ ወይም ተዘዋዋሪ ዋንጫ የሚባለውንም ዘንድሮ የሎስ አንጀለስ ስታር ቡድን አግኝቷል። የብዙ ተመልካቾች ግምት የቨርጂኒያ ቡድን አሸናፊ ይሆናል ነበረ። ከሰሞኑ እንቅስቃሴ አንጻር የኤልኤ ስታር ግን በቅዳሜ ግጥሚያው የጨዋታ ብልጫ አሳይቶ ነው በብዙ ግብ ያሸነፈው። በነገራችን ላይ የሎስ አንጀለስ ስታር ቡድን ቀደም ሲል ከመስራቾቹ አንዱ የሆነው የቀድሞ የብሔራዊ ቡድን ተጫዋች ፍሳሐ ወልዳ ማኔል ነው። ፍሳሐ ወልዳ ማኔል ይህንን ቡድን ከመጀመሪያው ጀምሮ ማሰልጠን ብቻ ሳይሆን ወጣቶችን አሰባስቦ በትልቅ ደረጃ የአንደኛ ዲቪዚዮን ተሰላፊዎች እንዲሆኑ ያደረጋቸው ነው። እና ቀድሞ አንተ ያሳደግካቸው ወጣቶች ምንም እንኳን የዘንድሮዎቹን እነዚህን ባታውቃቸውም ምን አስተያየት አለ ስለ ሎስ አንጀለስ ቡድን ስታር ብዬ ጠይቄው ነበረ። ፍሳ የሚከተለውን እገልጾልኛል

ዳኝነት ላይ ቀልድ አላውቅም፣ ጨዋታ ውስጥ ፍጹም ሌላ ሰው ነኝ የምትለው አልቤትር ትርሃስ ገብረ ዮሐንስ ነበረች። የቅዳሜውን የሻምፒዮና ውድድር የዳኘችው አልከበደኝም ብላኛለች። መዳኘቱ ከባድ አይደለም፣ ግን በመሀል ችግር ነበረ፣ ግን ያው በሰላም ተፈጽሟል። የሁለተኛ ዲቪዚዮን ተወዳዳሪዎችም ለዋንጫ ያደረጉት ግጥሚያ ድንቅ ፉክክር ታይቶበታል። የሜሪላንዱና የቅዱስ ሚካኤል ቡድኖች ያደረጉት ፉክክር በተመደበላቸው ጊዜ ባለመሸናነፋቸው በፍጹም ቅጣት ምት ነው የተለያዩት። ቅዱስ ሚካኤል የዋንጫ ባለቤት ሆኗል። በነገራችን ላይ ሁለቱም ቡድኖች ታዲያ ወደ አንደኛ ዲቪዥን አልፈዋል። ከዚህ ቀደም እንደገለጽኩት ከሌሎች ጋርም ያደረግኩትን ውይይት፣ ከኳሱ ጋር በተጓዳኝ በተካሄዱ እንቅስቃሴዎች ላይ ተገኝቼ ያነጋገርኳቸውን እንግዶች በሌላ ዝግጅት ለማቅረብ እንሞክራለን። የዘንድሮው ሰላሳ ሶስተኛ ዓመታዊ በዓል ግን ከሞላ ጎደል በስኬት ተከናውኗል ማለት ይቻላል። እርግጥ ነው ክንጅት የጎደለበት መናበብና ተወያይቶ ተመካክሮ መስራት የሌለበት ሁኔታ አልታየም አይባልም። ያ ብቻ አይደለም፣ ከህዝብ የቀረበ ቅሬታ በመስተንግዶ እና በተለይም ወደ ሜዳ ለመግባት የነበረው ክፍያ ጥቂት የማይባሉ ታዳሚዎችን ቅር አሰኝቷል። ይህ ሁሉ የፌዴሬሽኑን አመራርና የዘንድሮውን በዓል አዘጋጅ ኮሚቴ ኃላፊዎች የሚጠይቅ መልስ፣ ማብራሪያ የሚሰጥበት ወይም ሊሰጥበት የሚገባ ነውና ወደፊት እንነጋገርበታለን ለአሁኑ የከርሞ ሰው ይበለን በማለት ዝግጅቴን ላብቃ። ለአሜሪካ ድምፅ ራዲዮ፣ አዲስ አበባ ነኝ።